ዩር ዊዝ ኤስ ቢ ኤስ ሬዲዮ። ወቅታዊ <TROMPEC> ጉዳዮች አውስትራሊያ ውስጥ ከጁላይ 1 አንድ እስከ ጁን 30 ገቢ ካገኙ የግብር ክፍያውን እስከ ኦክቶበር 31 ማወራረድ ይኖርቦታል። የግብር ክፍያዋን ለማስቀነስና ተመላሽ ለማግኘትም የተወሰኑ መንገዶች አሉ። በዚህ ዓመት 13 ሚሊዮን የአውስትሬሊያ ዜጎችና ነዋሪዎች የግብር ተመላሾቻቸውን ያሰራሉ። የግብር ክፍያ ተመላሽ ጥያቄያቸውም የአውስትሬሊያ የታክስ ቡድን መመዘኛዎችን ሲያሟላ ተመላሽ ያገኛሉ። የዘንድሮው የግብር ተመላሽ አሰራር የኮሮና ቫይረስ በፈጠረው የምጣኔ ሀብት ቀውስ ሳቢያ ሁነቶች ለየት ያለ ገጽታ ይኖራቸዋል። የቻርተር አካውንታንትስ አውስትራሊያ ና ኒውዚላንድ ተጠሪ ማይክል ክሮከር ለየት ያሉ ሥራዎችን የሚሰሩ ሰዎች በዘንድሮው የግብር ክፍያ ላይ ሊታለፉ እንደሚችሉ ይጠቁማሉ። አውስትራሊያ ውስጥ ምንም እንኳን የዓመት ገቢያቸው ከ አስራ ስምንት ሺህ ሁለት መቶ ዶላር ስበታች የሆኑ ግለሰቦች ግብር ባይከፍሉም ለአውስትሬልያ የግብር ቢሮ የዓመታዊ ግብር ተመላሽ የገቢ ሪኮርዳቸውን ማሳወቅ ይጠበቅባቸዋል። እንዲሁም የሽርሽርና ሥራ ቪዛ አራት አስራ ሰባት ና አራት ስልሳ ሁለት ጠቃሚዎች ሆነው ገቢያቸው ከሰላሳ ሰባት ሺህ አንድ ዶላር ስበታች ከሆነ ግብር ማወራረዱ አይመለከታቸውም። አውስትሬሊያ ግለሰቦች እጥፍ ግብር እንዳይከፍሉና የግብር ክፍያ ግዴታቸውንም ሳይወጡ እንዳይቀሩ ከአርባ አገራት ጋር የፋይናንስ መረጃዎች ልውውጥን ተፈራርማለች። እናም የግብር ክፍያውን ሲያወራረዱ ግልጽና ታማኝ ሆነው ሊያቀርቡ ይገባል። ይህን ሳያደርጉ ከቀሩና የአውስትሬሊያ ግብር ቢሮ በግብር ማወራረጃው ላይ የቀረቡት ያልተሟላ መረጃ መሆኑን ከደረሰበት የወለድ ተጨማሪ አድርጎ መቀጮ ሊጥልቦት ይችላል። ግማሽ ያህል የአውስትሬሊያ ሠራተኞች የፌዴራል መንግስቱ በሥራ ጠባቂ ክፍያ ዘርፍ የመደበው የ1500 ዶላርስ በየ14 ቀናት ክፍያ ግብርን የማወራረድ ሂደትን ግድ የሚል ነው። የሥራ ጠባቂ ክፍያ ተቀባዮች ግብራቸውን ለማወራረድ ከአውስትሬልያ ታክስ ቢሮ ድረ ገጽ ላይ የሚገኘውን ጆብ ኪፐር ፎርም ዳውንሎድ አድርገው ለመጠይቆቹ ተገቢውን ምላሾች በማስፈር ለአሰሪዎቻቸው ሊሰጡ ይገባል። አሰሪዎች ፎርሙን ተቀብለው ሲያበቁ በሠራተኞች ስም ለአውስትሬልያ ታክስ ቢሮ ያስገባሉ። ይህንንም ከኤፕሪል 20 እስከ 30 ባሉት ቀናት ውስጥ ሊያሟሉ ይገባል። የኤዋን አካውንታንስ ተጠሪ አናን ሹክላ የኡበርና የምግብ አቅርቦት ሾፌሮች ደረሰኞቻቸውን በወጉ ካስቀምጡ የግብር ተመላሾችን ሊያገኙ እንደሚችሉና በአግባቡ የወጪ ሪኮርዶቻቸውን ማቅረብ ከተሳናቸው ግና ተመላሾችን ሊያጡ እንደሚችሉ ሲጠቁሙ አንድ የኦበር ሾፌር የነዳጅ ኢንሹራንስ፣ የመኪና ምዝገባ፣ ጥገናና መለዋወጫ ዕቃዎች ወጪን በተመላሽ ለመጠየቅ መስፈርቶችን ያሟላል። እንዲሁም መኪናው በብድር ያለ ከሆነ የመኪና ኪራይ፣ የመኪና ማስጫ ወጪዎችን፣ ለአገልግሎቱ የተጠቀመበትን የሞባይል ስልክ፣ የገቢና ወጪ ማሰሪያ፣ የመኪና ማቆሚያ ክፍያ፣ በተጨማሪም ለአፍ ጠረን ማስወገጃ ከረሜላና ውሃ ለተሳፋሪዎች ያቀረበ ከሆነ በግብር ተመላሽ ዝርዝር ውስጥ ሊያካትት ይችላል። ይሁንና እኒህን ተመላሾች መጠየቅ የሚችሉት ትክክለኛ ደረሰኞች ያሏቸው ከሆነ ነው ብለዋል። በሌላም በኩል መንግሥት በኮቪድ-19 የተነሳ በጊዜው ከቤት ሆነው ለሚሰሩ አውስትራሊያውያን ሰራተኞች በስራ ሰዓት 80 ሳንቲም ሂሳብ የግብር ተመላሻቸው ላይ ሊያገኙ እንደሚችሉ አስታውቋል። የአሰራር ሂደቱ ውስብስብ ቢሆንም በግል ስራ ላይ ተሰማርተው ከቤት ሆነው የሚሰሩም እንዲሁ የሞርጌጅና ኪራያቸውን አያይዘው የግብር ተመላሻቸው ላይ ሊያሰፍሩ ይችላሉ። ማይክል ክሮከር እኒህን ሁሉ ደረሰኞች አሰባስቦ መያዝ ለብዙዎች ቀልብ ነሺ ጉዳይ እንደሚሆን በመጠቆም ሆኖም ደረሰኞቻቸውን አሟልተው ያሉ ሰራተኞች በወጉ ተመላሾቻቸውን ሊያገኙ እንደሚችሉ አመላክተዋል። ከአውስትሬልያ ታክስ ቢሮ ምክር ማግኘት ከፈለጉ በ13 28 61 ደውለው ይጠይቁ። የዓመት ገቢው ከ60 ሺ ዶላር በታች ከሆነ የነፃ ታክስ እርዳታ ለማግኘት መስፈርቱን ሊያሟሉ ይችላሉ። አስተርጓሚ የሚያሻወት ከሆነም በ131 450 ይደውሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ።